በኢትዮጵያ የተለያዩ ክልሎች በተለይም በኦሮሚያ፣ በአማራ እንዲሁም በደቡብ ክልል በኮንሶ ዞን የተካሄደው ከፍተኛ ህዝባዊ ተቃውሞ ለብዙ ሰዎች መሞት፣ መጎዳት፣ መታሰርና አገር ጥሎ መሰደድ ትልቅ ምክንያት ሆነዋል። ተቃውሞውን ለማብረድም አንዳንድ ማሻሻያዎች አድርጋለሁ ያለው መንግስት ሹምሽር ለማካሄድ እንቅስቃሴ ላይ መሆኑን የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ጌታቸው ረዳ ሰሞኑን ተናግረዋል። የፖለቲካ ተቃዋሚዎች ግን ይህ ህዝቡ ለጠየቀው ጥያቄ መልስ አይሆንም ይላሉ። ስር ነቀል ለውጥ እንደሚያስፈልግ በማሳሰብም ምርጫ መካሄድ እንደሚኖርበት ይናገራሉ። በመድረክ ፓርቲ ውስጥ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር የሆኑት ዶክተር መረራ ጉዲና የአስቸኳይ ጊዜ አዋጁ ከታወጀ በኋላ በሺዎች የሚቆጠሩ ወደ ጦር እና ድዴሳ የወታደሮች ማሰልጠኛ ጣቢያዎች እየተወሰዱ እንደሆነ ይገልጻሉ። ሹም ሽሩም ቢሆን የግለሰብ መለዋወጥ ምንም ፋይዳ የለውም፣ አገር መሰረታዊ ለውጥ ትፈልጋለች ስሉ ለዶችቤሌ ተናግረዋል። የሚፈለገው የፖሊሲ ለውጥ መሆኑንም ያመለክታሉ። እኛ እየጠየቅን ያለነው የኢህአደግ መታደስ ሳይሆን ኢህአደግ አጠቃላይ የፖሊሲ ለውጥ እንዲያደርግ ነው። ኢህአደግ የሰለጠነ የሀገር መንግስት ቢሆን የኢትዮጵያ ህዝብን ይቅርታ ጠይቆ ከስልጣን መውረድ የነበረበት ድርጅት እንጂ እንደገና ታዲሽ እንደገና አስ እንደገና ነገር እገዛችኋለሁ ወደሚለው መሄዱ ለእኛም ብዙ የሚሰጠው ትርጉም የለውም ማለት ነው። ዶክተር መረራ አገሪቱን ወደ ተረጋጋ መልክ ለማምጣት የሽግግር መንግስት ወይም ባለደራ መንግስት አቋቁሞ ምርጫ መካሄድ እንዳለበት በማሳሰብም የፓርቲያቸውን የመድረክን አቋምም እንደሚከተለው ያብራራሉ። መድረክ አካባቢ ያለው የሀገሪቱ ህግም ይፈቅዳል ጠቅላይ ሚኒስትሩ ፓርላማውን በትኖ እንደገና አዲስ ምርጫ በስድስት ወር ውስጥ እንዲካሄድ ሊጠይቅ ይችላል የሚል አለ። በህጋዊ መንገድ ይንቀሳቀሳል ይገባሉ የሚባሉት እዚህ አካባቢ በኛ በኩል እንዲህ አይነቱ ነገር ሊነሳ ይችላል ከሚል ግምት ነው እና ነጻና ገለልተኛ የሆነ ምርጫ ቦርድ መቋቋም አለበት። ምርጫ ምርጫ እንዲሆን በሁሉም ይታመን የሚችል የምርጫ ቦርድ መቋቋም አለበት። ሁለተኛ የፖለቲካ እስረኞች መፈታት አለባቸው። በብዛት ታስሯል። ከአመራር ጀምሮ የፖለቲካ እስረኞች መፈታት አለባቸው። አስቸኳይ ጊዜ አዋጅና መንግስት ያወጃቸው ጸረሽብር ምን እየተባሉ የሲቪል ማህበራት ህጎች እየተባሉ ይፈልጋሉ። ዲሞክራሲያዊ ስርዓት በኢትዮጵያ እንዳይሰፍኑ የሚያደርጉ አፋኝ ህጎች መለወጥ አለባቸው። ገና በድርድር የሚለወጡ ብዙ ነገሮች አሉ ማለት ነው። ይሁን እንጂ መንግስት ይህን አይቀበልም። አቶ ጌታቸው ረዳ ምርጫ የሚካሄደው በመደበኛ ጊዜ ከአራት አመታት በኋላ መሆኑን ተናግረዋል። በፓርላማ የተቃዋሚ ፓርቲዎች መቀመጫ የበለጠ እንዲኖር አስፈላጊውን እርምጃ እንወስዳለን። ለዚህም በሀገሪቱ በህጋዊ መንገድ ከሚንቀሳቀሱት ጋር ተወያይተን የምርጫ ጋችን ሊሻሻል ይገባል። ይህም ህገ መንግስቱን እንድናሻሽል የሚያስገድድ ከሆነ ጊዜው ሲመጣ የምናየው ይሆናል። እሱ አይደለም አሁን እየተሰራ ያለው አሁን የምናስበው የተቃዋሚ ፖለቲካ ፓርቲዎች ምርጫው አሁን መሆን አለበት፣ ካልሆነ መቼም አይሆንም የሚለውን ልናስተናግድ አንችልም። ግን እያደረግን ያለነው ነገር የምርጫ ዙር መጠበቅ ነው። ይህ መንግስት በአንዴ ተነስቶ ህግ ቀይሮ ምርጫ ለመጥራት አንዳችም ዓላማ የለውም። ረጅምና ከባድ ጉዞ አለብን። እናም ተቃዋሚዎችም የሂደ የልደቱ አካል መሆን አለባቸው። በዚህ ርዕሰ ጉዳይ የፌስቡክ ተከታታዮቻችን አወያይተን ነበር። አንዳንዶቹ ገዢው ፓርቲ በምርጫ እንደማይለቅ አስመራጩ ራሱ፣ ቆጣሪው ራሱ፣ ፈራጁ ዳኛው፣ ምስክሩ ራሱ የሚያዋጣው ትግሉን መቀጠል ብቻና ብቻ ነው ስሉ፣ ሌሎች ደግሞ አሁን ምርጫ ይደረግ ቢባል የእነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ እንደተባለ ነው የሚሆነው። ምርጫ ሲባል መምረጥና መመረጡ ብቻ ሳይሆን አመራረጡ የሚሰጡና የምርጫው አፈጻጸም ሂደት ነው ወሳኙ የሚሉ አስተያየታቸውን ሰንዝረዋል።